ከ100 ሚሊዮን በላይ ሕዝብ ባላት የምስራቅ አፍሪካ አገር ኢትዮጵያ እየመጣ ያለው ዲሞክራሲያዊ ለውጥ በስጋት እየታጀበ መቀጠሉን የዓለም አቀፉ የሰብዓዊ መብት አጥኚና ተመራማሪው ለዲደብሊው አብራርተዋል። በሰሞኑ በኢትዮጵያ የተከሰተው ወቅታዊ ጉዳይ ላይ አስተያየታቸውን ጠይቄ ነበር። በሳምንቱ የእረፍት ቀን ላይ ስላጋጠመው ሁኔታ የማስረጃ እጥረት ያለ ይመስለኛል። አብዛኛው መረጃም ከጠቅላይ ሚኒስትሩ ጽፈት ቤት ነበር የሚለቀቀው ወይም ደግሞ የተምታቱ ንግግሮች በሌሎች መንግስት የማሰራጫ አካሎች ይሰጡ ነበር። ገለልተኛ የሆኑ የውጭ የመገናኛ ዘዴዎችም ስለ ሁኔታው በቅርበት ለመገንዘብ አልቻሉም ነበር። ዞሮ ዞሮ የመንግስት ግልበጣ የሚለውን ሚዛን እስካሁን ያለው ማስረጃ በበቂ ሁኔታ አላሳወቀንም። በቀጣዩ ቀናቶች ውስጥ ለምን በዚህ መልኩ እንደተገለጸ የምናውቅ ይመስለኛል። በሀገሪቱ ያሉት የሚሊሻ ኃይላት እየተጠናከሩ መምጣት፣ የጦር መሳሪያ በህገወጥ መንገድ መዘዋወር የአብይም መንግስት የለውጥ ሂደት ጥያቄ ውስጥ ከቶታል ሲሉም ፍሌክስ ሆርን አብራርተዋል። የክልል መስተዳደር ሚሊሻዎች ከመጠን በላይ መታጠቅና መጠናከር፣ አንዳንዶቹ ከመንግስት ጎን ያሉና ሌሎቹ ደግሞ በተቃራኒ ተሰልፈው ለክልል መስተዳደር ብቻ መታዘዝና የጡንቻ ማሳያ መሆናቸው በአገሪቱ አንድነት ላይ ስጋት እየፈጠሩ ነው። የክልሎችን ጡንቻ በተመለከተ የቅርብ ጊዜ ታሪክ የነበረው የ2017 የሶማሊያ ክልልና በኦሮሚያ የአስተዳደር ድንበር አካባቢ የነበረው ክስተት አንዱ ማሳያ ነው። የፌዴራል መንግስቱ አቅም እያነሰ ክልሎች እየተጠናከሩ መሆናቸውን ታያለ። የክልል የጸጥታ ኃይሎች ያልተገደበ ኃይልን እያሳዩ ነው። በሶማሊያና ኦሮሚያ ድንበር ላይ በግፍ ተገለው በጅምላ የተቀበሩ ሰዎች የማግኘት ሂደቱ የቅርብ ጊዜ ትዝታ ነው። በዛ መልኩ እየጠነከረ የመጣ የአንዳንድ ክልሎች ጡንቻ ለሀገሪቱ አለመረጋጋት መንስኤ የሆነ ነው። ክልሎች ሚሊሻን እንደ ማስፈራሪያ መሳሪያ እየተጠቀሙ መጥተዋል። ሚሊሻን በማስታጠቅና በማሰልጠን በመጠመዳቸው የመላ ሀገሪቱን የጸጥታ ሁኔታ ስጋት ላይ ጥለዋል። የሰብአዊ መብት ተመራማሪውን ዲደብሊው አሁን ኢትዮጵያ ያለችበትን ሁኔታ እንዴት እንደሚመለከቱትም ጠይቋቸው ነበር። በአሁኑ ጊዜ ኢትዮጵያ አደገኛ ቦታ ናት። አሳሳቢ ሀገር እየሆነች ነው። የዓለም አቀፍ የሰብአዊ መብት ተሟጋች ድርጅታችንም ይህን ተገንዝበዋል። በመላ ሀገሪቱ የነበረው አመፅ መሰል ሂደት በእጅጉ ቀንሶ ነበር። በሌላ በኩል ደግሞ እጅግ የበዛ ህዝብ በሀገር ውስጥ ተፈናቅሎ ይታያል። ያለመረጋጋቱ በአንድም ሆነ በሌላ መልኩ ሀገሪቷን እያመሳት ነው። በእርግጥ ችግሮች ባሱ ባሉበት አካባቢ የመከላከያ ሰራዊት ሰፍሮ ሲያረጋጋ እናያለን። ያም በጎ ተግባር ነው። እንግዲህ በሀገሪቱ ያለመረጋጋት አለ ስንል ሰላም መሰል ነገሮች ይታያሉ። ሰላም ሆነ ስንል ደግሞ ያልታሰበ ነገሮች ይከሰታሉ። ልክ እንደ ሰሞኑ ያሉ አስደንጋጭ ክስተቶች ማለቴ ነው። ስለዚህ መንግስትን የሚመሩ የኢህአዴግ ፓርቲዎች ሀገሪቷን በማስተዳደር ሂደት ላይ በመሀከላቸው የጎላ ክፍፍል እንዳለ ይሰማኛል። በቀደሙት ዓመታት በስልጣን ላይ የነበሩና ያኮረፉ አካላትን አስታርቆ በመሄድ በኢትዮጵያ ሰላምን ማምጣት አዳጋች ነው ያሉት ተመራማሪው። በአገሪቱ ሰላምና መረጋጋትን ሙሉ በሙሉ ለማምጣት የፌዴራል መንግስቱ ጠንክሮ መውጣት አለበት ብለዋል። በመጪው ዓመት ምርጫ ለማካሄድም የኢትዮጵያ ሰላሟን መጎናጸፍ አለባት። ለዚህ ደግሞ ሁሉም አካላት መስራት አለባቸው ብለዋል። ለዲ ደብሊው ዘገባ መክብብ ሸዋነኝ ከዋሽንግተን ዲሲ